በተባበሩት መንግስታት የልማት መርሃ ግብር ዩኤንዲፒ የኦሮሞ አርብቶ አደሮች ማህበርን ለአካባቢ ጥበቃና ለምጣኔ ሀብት እድገት አስተዋጽኦ አበርክታችኋል ሲል ኢኩዌተር አዋርድ የሚባለውን ሽልማት ናይሮቢ ላይ ሰጥቷቸዋል። ዩኤንዲፒን ወክለው ሽልማቱን ለማኅበሩ መሪ ያበረከቱት ሚስተር ማይክል ባሊማ ማኅበሩ ቀጣይነት ላለው ዕድገትና ለአካባቢ ጥበቃ ያበረከተውን አስተዋጽኦ አድንቀዋል። ናይሮቢ ያለው ሪፖርተራችን ገልሞ ዳዊት ተጨማሪ አለው። የኦሮሚያ አርብቶ አደሮች ማህበር የ2016 የኢኳቶር አዋርድ ሽልማት አሸናፊ ሆነ። ማህበሩ ይህንን ሽልማት ያገኘው ከተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ ሲሆን በአፍሪካ ቀንድ በአካባቢ ጥበቃና ቀጣይነት ያለውን እድገት ለአርብቶ አደሮች በማበርከቱ ነው ተብለዋል። ከተባበሩት መንግስታት የልማት ፕሮግራም ሽልማቱን የተቀበሉት የማህበሩ መሪ ዶክተር አብዱላይ ሀጂ በጊዜው ባደረጉት ንግግር ሽልማቱን ማሸነፍ የቻለ ነው የኦሮሞ ባህል ለአካባቢ ጥበቃ ትኩረት ስለሚሰጥ ነው ብለዋል። ማህበሩ ሽልማቱን ማሸነፉ የተነገረው በፓሪሱ የከባቢ አየር ለውጥ ጉባኤ ላይ ሲሆን ሽልማቱ ዛሬ የተሰጠው እንደ ኤሮፓያን አቆጣጠር ከ1970 ጀምሮ ሲከበር የቆየውን ወርልድ ኤርዝ ዴይን ምክንያት በማድረግ ነው። የኢኳቶር አዋርድ ሽልማት በአካባቢ ጥበቃና ቀጣይነት ያለውን እድገት ላበረከቱ ማህበራት የሚሰጥ ልዩ ሽልማት ሲሆን የኦሮሚያ አርብቶ አደሮች ማህበርም በአራት አፍሪካ ቀንድ ሀገራት ማለትም በኬንያ፣ በኢትዮጵያ፣ በጅቡቲና በታንዛኒያ ውስጥ አርብቶ አደሮችን ተጠቃሚ የሚያደርግ ብዙ የአካባቢ ጥበቃ ስራን በመስራቱ ሽልማቱን ማሸነፍ ችሏል። በኬንያ መዲና ናይሮቢ ሽልማቱን ለማህበሩ የሰጡት የተባበሩት መንግስታት የልማት ፕሮግራም ተወካይ ሚስትር ማይክል ባሊማ የኦሮሞ አርብቶ አደሮች ማህበርን ስራ አመስግነዋል። በቅድሚያ ይህንን ሽልማት ያዘጋጁትን አካላት እንኳን ደስ አላችሁ ለማለት እፈልጋለሁ። በመቀጠልም ሽልማቱን ያሸነፉት የኦሮሚያ አርብቶ አደሮች ማኅበር፣ አንድ ሕዝብ መሬቱንና ያለውን ሀብቱን በሙሉ መብትና በተገቢ ሁኔታ ሲያስተዳድር ለአካባቢ ጥበቃና ቀጣይነት ላለው እድገት ምን ያህል ጠቃሚ እንደሆነ በተግባር አሳይታችሁናል። ሚስተር ባሊማ ጨምሮ ሲናገሩ በተለይ በሰሜን ኬንያ እና በደቡብ ኢትዮጵያ ያሉ አርብቶ አደሮችን ለመደገፍ የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ ከ12 ሚሊዮን ዶላር በላይ ወጪ አድርጓል። ለአሜሪካ ድምጽ ገልሞ ዳዊት ናይሮቢ